ወደ የኢድ አል ፈጥር በዓል ትናንት በዓለም ዙሪያ በሚገኙ በብዙ ሚሊዮን የእስልምና እምነት ተከታዮች ዘንድ በደማቅ ሃይማኖታዊ ሥነ ሥርዓት ተከብሮ መዋሉን ተዘግቧል። በዓሉ በኢትዮጵያ በተለያዩ ክፍሎች መከበሩም ታውቋል። በአዲስ አበባ ስቴዲየም በዓሉን ለማክበር የተሰባሰቡ ብዙ ሺህ እስልምና እምነት ተከታዮች መንግሥት በሃይማኖት ጣልቃ ይግባ የታሰሩ መሪዎቻችንን ይፍታ የሚል የተቃውሞ ድምፅ ማሰማታቸው ታውቋል። በዚህ ምክንያት በታላቁ የአንዋር መስጊድ ኢማም በሐጂ ጠሃ ሙሐመድ ሊደረግ የነበረ ንግግር መቋረጡ ታውቋል። ሰሎም ክፍሌ በዚህ ዙሪያ ተከታዩን ዘገባ አጠናቅሯል። 1433ኛውን የኢድ አልፈጥር በዓል ለማክበር ትላንት በአዲስ አበባ ስታዲየም የተገኙት ኢትዮጵያውያን ሙስሊሞች የሙስሊሙን ቅሬታ ለማሰማት የተቋቋመው ኮሚቴ አባላት እንዲፈቱ ጠይቀዋል አይወክለንም የሚሉት የእስልምና ጉዳዮች ጠቅላይ ምክር ቤት ሥልጣን እንዲለቅም ድምፃቸውን አሰምተዋል። እናም ከኮሚቴው አባላት መታሰር በኋላ የሙስሊሙ ኅብረተሰብ ተቃውሞ አለመቆሙም በትላንትናው የአዲስ አበባ ስታዲየም በዓል ላይ ተንጸባርቋል። እነዚሁ ቁጥራቸው በርካታ የሆኑ ሙስሊሞች ባለፉት ሳምንታት በተለይ በታላቁ አንዋር መስጊድ ድምፅ አልባ ተቃውሞ ሲያሰሙ መቆየታቸው ይታወሳል። ትላንት በአዲስ አበባ በተከበረው በዓል ላይ ደግሞ ድምፅ አልባው ተቃውሞ በድምፅ ጭምር ተደግፎ መቀጠሉን በስፍራው የነበሩ ገልጸዋል። የታሰሩት ይፈቱ፣ መጅሊስ ይውረድ የሚሉና ሌሎችን መፈክሮች ማሰማታቸው ነው የተገለጸው። ሊደረጉ የነበሩ ንግግሮችም በስፍራው በነበሩ አማኞች መቋረጣቸው ተጠቁሟል። የመንግሥት የመገናኛ ብዙኃን ሳይቀሩ አዲስ አበባ ስታዲየም የተከበረው በዓል ተቃውሞ ጭምር የተንጸባረቀበት እንደነበር ዘግበዋል። አዲስ ዘመን ጋዜጣ በዛሬው እትሙ ሁከት ፈጣሪ ግለሰቦች በዓሉ በሰላም እንዳይከበር ሙከራ አድርገዋል ብሏል። ግለሰቦቹ መጅሊስ ይውረድ፣ የታሰሩት ይፈቱ የሚሉ ጥያቄዎችን አቅርበዋል ሲልም አክሏል። የተቃውሞውን አጠቃላይ ሁኔታ ይገልጹልን ዘንድ በስፍራው የነበሩ አንድ ስማቸው እንዳይጠቀስ የፈለጉ ኢትዮጵያዊ ሙስሊም አነጋግረናል። እኚሁ ኢትዮጵያዊ ትላንት ጠዋት በአዲስ አበባ ስታዲየም የነበረው የተቃውሞ ሁኔታ ምን ይመስል እንደነበረ በማብራራት ይጀምራሉ። ትላንት የነበረው የተቃውሞ ሁኔታ ከህዝቡ ቁጥር ብንጀምር በኢትዮጵያ ታሪክ ለኢድ ሰላት ይህን ያህል ሕዝብ ወጥቶ አያውቅም። የወጣበትን ምክንያት ያው የኢዱን ሰላት ለማክበር ብቻ ሳይሆን በዛው በተገኘው አጋጣሚ ዋና መልእክቱ ማለት ነው የተቃውሞ ድምፁን ለማሰማት ነበር ሕዝቡ የወጣው። ይህም በተለያዩ እንደ ፌስቡክ በሜሴጅ ምናምን ተልዕኮ ሕዝቡ ተዘጋጅቶበት ምን መስራት እንዳለበት ተነጋግሮ ነው የሄደው። በሚፈለገው መልኩ ዘጠና ዘጠኝ ፐርሰንት የተሳካ ተቃውሞ አድርጎ ህዝቡ ሰላማዊ ጥያቄውን አቅርቦ በሰላም ተመል ንግግሮች አልተደረጉም። ንግግር መደረግ እንደሌለበትና እንዲደረግ እንደማንፈልግ በፌስቡኮቹና በመስት ላይ ተገልጾ ነበር። ይህም የሆነበት ምክንያት ከዚህ በፊት የመንግስት ተወካዮች ይመጣሉ። ህዝቡ ያልመረጣቸው ያልወከላቸው የመጅሊስ አባላት አሉ ህዝቡ የማያውቃቸውን ማለት ይቻላል። እነሱ ይመጡና መድረኩ ላይ በራሳችን የሄድ ባህል ላይ በሊዝ መሬት የተወሰደባቸው ትንሽ ሰዎች ናቸው፣ አሸባሪዎች ናቸው ይሄን ይሄንን ስለሚሉን ያንን በገዛ ሄዳችን ላይ መስማት ስላልፈለግን እንዳይመጡ ከመጡም ምን ማድረግ እንዳለብን ተነጋግረን ነበር የሄድነው። ንግግር እንኳን ሊደረግ ሁለት ቃላት አልወጣም። ሰውዬው ዋና አሰጋጁ ማለት ነው፣ ቃላውን ወርዱን ገና ከመጀመሩ ለዚሁ ስራ ተብለው በሌሊት ሄደው የፊት ለፊቱን ረድፍ የሁለት የሶስት የአራተኛውን እያለ ለዚሁ ስራ ተብለው ተመድበው የሄዱ ልጆች ነበሩ። ገና ንግግሩን ለመጀመር ሃ ብሎ ሳይጀምር በከፍተኛ የተቃውሞ ድምፅ በመዋጥ ሊያስቆሙት ችለዋል። ከዛ በተረፈ የምንፈልገውን ከሰላት በፊትም፣ ከሰላት በኋላ ማድረግ የነበረብንን እንደ ፕሮግራማችን አንድ ሳይቀር የተቃውሞ ድምፃችንን አሰምተን ለሰላም ተመልሰል። እስቲ ቀደም ሲል ለምሳሌ ባለፈው አመት ከነበረው አከባበር ጋር አነጻጽሩልኝ የትናንቱን ባለፈው አመት የነበረን አከባበር የመንግስት ተወካይ ይመጣል። የኢድ በዓላችን ነው፣ የፈለገውን ተናግሮ የኢትዮጵያ መንግስት ሲጀመር ጀምሮ ኢቲቪን የሚያዳምጥለት ሰው ስለሌለ የኢድ ሰላት ላይ በሚሊዮን የሚቆጠሩ ሙስሊሞች ይወጣሉ። እነዛን ሙስሊሞች ፊትለፊት ያገኛል። የፈለገውን ማለት የሚፈልገውን ነገር ፕሮፓጋንዳውን እዛ ላይ ተናግሮ ይሄዳል። ፕሮግራም አስፈጻሚዎች እዛ ቦታ ላይ ይቀመጣሉ። እነሱም ተነስተው ህዝበ ሙስሊሙን ሲሰድቡት ነው የሚውሉት። በመሰረቱ የኢድ ሰላት ላይ የኢድ ሰላት አከባበር ጥቅሙን ወቅታዊ ሁኔታ የሚነገረውን ማንም ሙስሊም ይሄንን ድል አግኝቶ አያውቅም። አንዳንዱ ንግግሩ ሲያልቅ ይመጣል። አንዳንዱ ይሄንን ይላል። በተንጸባጸበ መልኩ ነበር። አሁን ግን በዚህ በተነሳው ተቃውሞ አጋጣሚ ሰው ይሄንን ተጠቅሞ እነዚህ ነገሮች እንዳይፈጸሙብን አልን። ያም ነገር አልተፈጸመም። ተቃውሟችንን ማንም ህገ መንግስታዊ መብታችን ስለሆነ ማንም አይከለክለንም በሚል እናሰማለን ብለን ወጣን። ፌዴራል ፖሊሶችም ነበሩ ከህዝቡ ጋር ተባብረው ማንም ምንም ነገር ሳይደርስበት ህዝበ ሙስሊሙ የሚፈልገውን ነገር ድምፁን አሰምቶ ወደ ቤቱ መመለስ ችሏል። በዚህ አጋጣሚ ምነግር ፌዴራል ፖሊሶቹ ህዝቡን እኛም እንደናንተ ሌሊት አስራ አንድ ሰዓት ወጥተን ነው አሁን በቃችሁ፣ ተመለሱ ምናምን እያሉ እንጂ ማንም ምንም ሳይነካ ይታይ ከሚሊዮን በላይ የነበረበት ቦታ ላይ አንድ ሰው ወድቆ እግሩ ሳይላጥ ነው የተመለሰው። ይሄ ምንድን ነው? በዚህ ሰልፍ ላይ አንደኛ አንድነታችንን፣ ሁለተኛ ደግሞ ምን ያህል ሰላማዊ ሰዎች መሆናችንን የሚያሳይ ነው። አዲስ ዘመን ምናልባት ተመልክተውት ይሆናል። በዛሬው እትሙ ሁከት ፈጣሪ ግለሰቦች ተቃውሞ ማሰማታቸውን ገልጿል። ተቃውሞው በእርግጥም በርካቶችን የሚወክል ነው ወይስ በጋዜጣው እንደ ተመለከተው ግለሰቦችን የሚወክል ነው? ኦኬ ይህንን ለማብራራት ከኢድ ሰላት ሁለት ሳምንት ወደ ኋላ እንሂድና የዛሬ የጁማ አስራ አምስት ቀን ወደ ኋላ ስንመለስ በአኗዋር መስጊድ ማንም ሰው ሁኔታውን ያየው ነበረ። እላይ እስከ ጎጃም በረንዳ እታች እስከ ጥቁር አንበሳ ድረስ ሰላት የተሰገደበት ሁኔታ ነበር። ይሄ ምንድን ነው? ቁጥሩ ምን ያህል ሙስሊም፣ አሁንም የምነግርህ በአኗዋር የጁማ ታሪክ ይሄን ያህል ህዝብ ወጥቶ አያውቅም። እንደዛ ሆነን ወጥተን ሰላማዊ ተቃውሞ፣ የሰላም ምልክት የሆነ ነጭ ጨርቅ ይዘን ሄደን ለመንግስት ቁጥራችን ብዙ መሆኑን ትግላችን ሰላማዊ መሆኑን አሳውቀን መጣን። መንግስት አሁንም ጥቂቶች ምናምን እንደሚለን ስለሚገባን የሁለተኛው ሳምንት ላይ ደግሞ ማንም እንዳይሄድ ተደርጎ ለመንግስት ከሚሊዮን ሲቀነስ አንድ ሚሊዮን ዜሮ ይመጣል የሚለውን ሂሳብ ፊትለፊት አሳይተን የመጣንበት አጋጣሚ ነበር። ይሄን ማለት ምንድን ነው? ለተቃውሞ አንድ ሚሊዮን ሆነን ወጣን። ሁላችንም ለተቃውሞ የወጣን ሰዎች መሆናችንን መንግስት እንዲያውቅ ደግሞ በሚቀጥለው እዛ መስጊድ አንሰግድም ብለን መስጊዱን ሃያ ሰላሳ ሰው ብቻ ባዶ የመንግስት ደጋፊ የመጅሊስ ደጋፊዎች ያሉበትን አድርገን ትተን ለመንግስት ቁጥራችን ምን ያህል መሆኑን ያሳየንበት አጋጣሚ ነበር። ከዛ ካልኩሌሽን በመነሳት የትላንቱ የነበረው ሕዝብ ፎቶዎች አሉ፣ ቪዲዮዎች አሉ። ነጭ ጨርቅ ሙሉ ሰማይ ዳመራን እስኪመስል ለአይን ማየት እስኪያውቅ ድረስ የተደረገበት ነው። አሁንም ቁጥራችሁ ትንሽ ነው፣ ትንሽ ሰዎች ናቸው አዲስ ዘመን አለ አላለ። ሲጀመር ተቃውሞ አንደኛው በብዙ ሺህ የሚቆጠር ሰው ተሰብስቦ ኢቲቪ ሌባ እያለ ወደ ስንት ደቂቃ በፌዴራል ተለምኖ ነው የሄደው። ምን ሠራን ምን አረግን? እኛን የምናውቀው ዓለም ነው የሚያውቀው። መረጃ አለ፣ ፌስቡክ ማየት ይቻላል፣ ዩቱብ ማየት ይቻላል። ወይ እነሱ ደግሞ ያ ሁሉ የመንግስት ድጋፍ ነው ካሉን እሱ ሌላ ጉዳይ ነው። አንድ የመጨረሻ ጥያቄ ላንሳልሁት በኢትዮጵያ የእስልምና አክራሪነትና የአሸባሪነት ስጋት መኖሩና ምልክቱን መታየቱን መንግሥት ይገልጻል። ይህንን ባጭሩ መክታት ደግሞ መንግሥታዊ ኃላፊነቱ እንደሆነ ያስረዳል። ይህንንስ በተመለከተ የእርስዎ አስተያየት ምንድን ነው? ይህንም በተመለከተ በተደጋጋሚ የምንሰማው ጉዳይ ነው። የእኛ ጥያቄ በጣም ሲምፕል ጥያቄ ነው። አንደኛ ከኦርቶዶክስ እስላም አፈንግጦ የወጣ አህባሽ የሚባል ሃይማኖት አለ ያንን የእኛ አባቶች አያቶች ቅድመ አያቶች በገነቡት ደማቸውን ባፈሰሱበት መስጊድ ውስጥ መሆን አይችልም። መንግሥት ከፈለገ እንደ ሌላ ሃይማኖቶች ቦታ ሰጥቷቸው የፈለጉትን ሃይማኖት ማራመድ ይችላሉ። በሃይማኖት ነጻነት የምናምን ሰዎች ስለሆንን ማለት ነው። እነዚህ በሀይል ሊጫኑብን አይገባም። ሁለተኛ መጅሊሶችን ወይ ማስረጃ ያምጡልን መች እንደተመረጡ። አልመረጥናቸውም፣ አልወከልናቸውም። እኛ የመረጥነውና የወከለው ሰው ይቀመጥልን። ይሄንንም ማንም መንግስትም መጅሊስም አይደለም፣ እኛ ስለፈለግን አይደለም፣ ህገ መንግስቱ ላይ ስለተጻፈ በዛ መሰረት ምርጫው ይካሄድና የምንፈልገው ሰው ይቀመጥልን ነው። ከዛ በተረፈ ይሄን ጥያቄ እንዲያቀርቡልን እኛው አሰባስበን የመረጥናቸው ሰዎች አሉ። እነሱ ተይዘዋል። እነሱ ይፈቱ ነው። ከዛ በተረፈ ያለው የአሸባሪነት ምናምን ጥያቄም እኮ እኛን የሚመለከት ነው። ሃይማኖት ያለው ጴንጤም አይደለም ኦርቶዶክስም፣ ሙስሊምም አይደለም ወይ አዲስ መጤም አህባሽ አይደለም ሃይማኖት የሌለም የሌለውም ኢትዮጵያዊ እኮ አገሩ ላይ ሙሉ መብት አግኝቶ የመኖር ህገ መንግስታዊ መብት ያለው ነው። እያንዳንዱ ሃይማኖት ይኑሮም አይኑሮም፣ ሌላውን እንተወና ማለት ነው ሃይማኖት የሚለውን ወሬ ትተን፣ ኦርቶዶክስ ነው ጴንጤ ነው ሙስሊም ነው አህባሽ ነው ይሄንን የሚለውን ትተን፣ ሃይማኖት ሳይኖረኝም እዚህ ሀገር ላይ እኔ የመኖር መብታለኝ። ይሄንንም ሕገ መንግስቱ አረጋግጦልኛል። አሸባሪ የሚለው ነገር እንግዲህ ከምን እንደሚመጣ አላውቅም። መልካም፣ ለጊዜው በጣም አመሰግናለሁ። እሺ ለማመስ